the voice of America። ዩናይትድ ስቴትስና የአውሮፓ ሀገሮችን ጨምሮ እንዲሁም ዓለም አቀፍ የመብቶች ተሟጋቾችና ሌሎችም ኢትዮጵያ የፖለቲካ አፈና እንደምታካሂድ የፖለቲካ እስረኞችንም ይዛ እንደምትገኝ እንደምታሰቃይም በየወቅቱ ሲናገሩ ይሰማሉ። የኢትዮጵያ ባለሥልጣናት ግን በየወቅቱ በሚሰጧቸው መግለጫዎች የፖለቲካና የህሊና እስረኞች እንደሌሉ በመግለጽ ያስተባብላሉ። ሰዎች የሚታሰሩት ወንጀል በማድረጋቸው እንጂ በፖለቲካ ምክንያት አይደለም ሲሉ ሲናገሩም ይሰማል። ከትናንት በስቲያ ሰኞ ጠቅላይ አቃቤ ህጉ አቶ ጌታቸው አምባዬ በሰጡት መግለጫ ዛሬ ፌዴራል ክስ የተመሰረተባቸው 115 ሰዎች እንደሚለቀቁ፣ በዲላ ዙሪያ ወረዳ ይርጋ ጨፌ ኮቸሬና ገደብ 361 ተጠርጣሪዎች እንደሚለቀቁ፣ በሰገን ህዝቦች ዞን ኮንሶ ወረዳ ደግሞ 52 በጠቅላላው 528 እስረኞች እንደሚለቀቁ ከዚያ በፊት ግን የሁለት ቀናት የተሃድሶ ስልጠና እንደሚሰጣቸው ተናግረው እንደነበር ይታወሳል። አቶ ጌታቸው አምባዬ በወቅቱ በነበረው ሁከትና ብጥብጥም ይሁን በሌሎች ጉዳዮች የሰው ህይወት ያላጠፉ፣ ከባድ የአካል ጉዳት ያላደረሱ፣ ትላልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበራቸው ወይም ይህንን ድርጊት ያልመሩ ሰዎች እንደሆነ ዛሬ የሚለቀቁት ተናግረዋል። ዛሬ ብቻ ሳይሆን ይህ እስረኞችን የመልቀቅ ሁኔታ በመጪዎቹ ሁለት ወራትም እንደሚቀጥል ተናግረዋል። ጠቅላይ አቃቢ ህጉ ከሚፈቱባቸው መመዘኛዎች አንዱ ሕገ መንግሥቱንም ሆነ ሕገ መንግሥታዊ ስርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ ወይም ሌላው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና አላማ ተነሳስተው ሰለባ የሆኑ ሲሉም ተናግረዋል በፌዴራልና በክልል ደረጃ የተመሠረቱ ክሶች ናቸው እየታዩ ያሉት እስረኞቹን ለመልቀቅ ይህንን በዛሬው ዕለት የተደረገውን የተወሰደውን እርምጃ የዶክተር መረራ ጉዲናን መፈታትና ሌሎችም በመንግስቱ በኩል ያሉ እንቅስቃሴዎችን አስመልክቶ የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ አባል የሆኑትን አቶ ጥሩነህ ገምታን ማምሻውን አግኝቻቸው ነበረ አቶ ጥሩነህ ገምታ ጤና ይስጥልኝ። እንደምናመሹ እንኳን ደስ አላችሁ። እንኳ አብሮ ደስ አለን። በጣም አመሰግናለሁ። ዶክተር መረራ ጉዲናን ዛሬ አግኝተዋቸዋል? አዎ፣ አሁን ተቀብዬ ከአካባቢው ነዋሪዎች ከፓርቲው አባላት ጋር ተቀብዬ በጭፈራ በሆታ በእልልታ የቤቱ አድርሰን መመለሴ ነው። አቶ ጥሩነህ እንዴት ነው የዶክተር መረራ ሁኔታ፣ የጤንነታቸው ሁኔታ፣ የመንፈሳቸው ሁኔታ እንዴት ነው? እንዴት አገኙት? በመጀመሪያ ደረጃ ጤንነታቸው በጥሩ ሁኔታ ላይ ይገኛል። አልፎ ተርፎውም ደግሞ እሳቸውን ለመቀበል ለተሰበሰበው ሕዝብ የምስጋና ሰላምታ አቅርበው ቀሪውን ስራ በስፋት ገና የምንያያዘው ነገር እንዳለ በማስገንዘብ እንግዶቹን አሰናብተዋል። በጥሩ ሁኔታ ላይ ነው ያሉት። በደስታ በጥሩ ሁኔታ ላይ ነው ያሉት። ብዙ ሰው ተገኝቶ ነበረ ዶክተር መረራን ለመቀበል በእውነቱ ቀላል ቁጥር አይደለም። በእኔ እይታ ከመቶ ሺህ ህዝብ የሚበልጥ ነው ወጥቶ በሰልፍና በቦታ የተቀበላቸው። ትልቅ ሰልፍ እኮ ነው፣ ነው የሚሉ መቶ ሺህ እኮ ትንሽ አይደለም። መቶ ሺህ ሰው አዎ፣ በጣም በጣም ብዙ ህዝብ ነው የተቀበላቸው። እዛ ላይ ያደረጉት ንግግር እንደው እርስዎ ቃል በቃል ያስታውሳሉ ቅድም ከነገሩኝ መካከል አዎ ማስታወስ ይቻላል። ስለ ተቀበላችሁኝ አመሰግናለሁ። ይህን ያክል ሰው ይቀበለኛል ብዬ እንኳን አስቤ አላቅም። ነገር ግን የተቀበለኝ ህዝብ እኔ ከጠበቅኩት እና ከገመጥኩት በላይ ነው ይህን ያክል ከእኔ ጋር በመሆናችሁ ቀሪዎቹን ስራዎች አብረንም ተሰልፈን እንደምንሰራ ይተማመናለሁ፣ በማለት ቃል ገብተውላቸው ነው ንግግር ያደረጉት። የኦሮሞ ፌዴራሊስት ኮንግረስ ይህንን መንግስት እየወሰደ ያለውን እርምጃ ወይም ዛሬ የጀመረውን እንቅስቃሴ እንዴት ነው የሚገመግመው? እንዴት ነው የሚያየው? በእውነቱ የዶክተር መረራ መፈታት የመጀመሪያው ቢሆንም ይሄ ትልቅ ነው ብለን አንገምትም። ቀሪ ስራዎች ይበዛሉ። ሌሎች አባሎችንም እንደሚፈቱ ከእሳቸው በኋላ ሌሎች ሰዎችንም እንደሚፈቱ እንጠብቃለን። በምን ነው እሳቸው ንግግራቸው ውስጥ ያደረጉት ብዙ መፈታት ያለባቸው በሺህ የሚቆጠሩ ሰዎችም አሉ። ስለዚህ በዚህ አይነት ሁኔታ ነው ህዝቡን ተቀብለው ያነጋገሩት እና እኛም ቀሪ ስራዎች እንዳሉ ነው የእሳቸው መፈታት ብቻ ሳይሆን የሕዝብ ጥያቄዎች ብዙ ናቸው። እነዚህን የሕዝብ ጥያቄዎች መመለስ መቻል ይኖርበታል። የዶክተር መረራ መፈታት ብቻ አይደለም ለማለት ፈልጌ ነው እነዛ ጥያቄዎች ምንድን ናቸው? ለነገሩ መንግሥት እንግዲህ ዛሬ የለቀቃቸውን 528 እስረኞች በፌዴራልና በክልል ደረጃ ያሉ እስረኞችን ጨምሮ በሚቀጥሉት ሁለት ወራት ውስጥም ሌሎችም የፖለቲካ እስረኞችን መፍታት እንደሚቀጥል ተናግሯል እና አሁን እርሶ እንደሚነግሩኝም ይሄ ዋናው ነገር አይደለም ብለውኛል። ምንድን ነው ዋና ነገር የምትሏቸው ነገሮች እንደ ፖለቲካ ፓርቲ ዋና ነገሮች የዲሞክራሲ ምህዳሩ መስፋት ይኖርበታል። ማለትም ኢትዮጵያን በሙሉ የሚሳተፉበት ስርዓተ መንግስት መመስረት ይኖርበታል። መልካም አስተዳደር የሚያጎሉ ሰዎች፣ ሙሰኛ የሆኑ ሰዎች ለሕግ መቅረብ ይኖርባቸዋል። የመንግስት ሲስተሙ ሁሉ ራሱን በቻለ ሶስቱም የመንግስት አካላት ራሳቸውን በቻለ ሁኔታ መደራጀት መቻል ይኖርባቸዋል። ሌሎች ሀይሎችም ነፃ ሆነው መንቀሳቀስ መቻል ይኖርባቸዋል። ጥቂቶች በዚህ ሀገር ላይ ክንዳቸውን የሚያሳዩበት ጊዜ ማብቃት እንዳለበት ይህ ሁሉ ገና የሚጠበቁ ጥያቄዎች ናቸው። ፍትሃዊ ምርጫ የምርጫ ኮሚሽን ራሱን እንደገና መልሶ ማዋቀር የመሳሰሉት ነገሮች ገና የሚጠበቁ ናቸው። በአጠቃላይ ህገ መንግስትና ህገ መንግስታዊ ስርዓቱን ስራ ላይ ለማዋል ገና እንደ አዲስ የሚጀመር ነገር ነው እንጂ ያላለቀለት መሆኑን ነው የምንረዳው። አቶ ጥሩ ነህ፣ ባለፉት ተከታታይ ወራት ውስጥ ቀደም ሲል ብሔራ አማራ ዲሞክራሲያዊ ንቅናቄ፣ ከዚያም በኋላ ህዝባዊ ወያነ ሀርነት ትግራይ፣ ከዚያም በኋላ የኢህአደግ ስራ አስፈጻሚ ኮሚቴ የተራዘሙ ስብሰባዎችንና ግምገማዎች ችን አድርገው ድክመቶች ናቸው የሚሏቸውን ነገሮች አንጥረው ማውጣታቸውን አውቀው ወይም ለይተው ማወቃቸውን ተናግረው እንደዚህ አይነት እርምጃዎችን ጀምረዋል። ለመሆኑ ኢህአደግን እና የኢህአደግን አባል ድርጅቶች ታምኗቸዋላችሁ? በዚህ ደረጃ ለውጥ ያመጣሉ፣ ወደ ተሻለ ግንኙነት ይገባሉ ብላችሁ ታስባላችሁ ችግሩ ያለው አደረጃጀታቸው ወይም በፈለጉት አይነት ሁኔታ መደራጀት ይችላሉ ነገር ግን ፖሊሲያቸው ላይ ነው ችግር ያለባቸው መሆኑን እኛ የምንገመግመው ጥያቄ ምንድን ነው አቶ ጥሩነህ ከዚህ ከዚህ የግምገማ ጊዜ በኋላ ከዚህ መግለጫና አሁን ፓርቲው ከጀመረው እርምጃ በኋላ ኢህአደግ በእርግጥም ቅድም ያነሷቸውን ጥያቄዎች ለመመለስ ዝግጁ ይሆናል የሚል እምነት አላችሁ ወይ ነው? በእውነቱ ነገር እንደዚህ አይነት ጥያቄዎች ለመመለስ ፍጥረቱም አይመስለኝም። አይ መልሳለሁ ብሎ የሚሄድበት ከሆነ ወለም ዘለም ማብዛትም አልነበረበትም እና የተመሰረተበት እና የተከደበት ወይም የሚሄዱበት አቅጣጫ ራሱ እነዛን የህዝብ ጥያቄዎች መመለስ የሚያስችላቸው አይደለም። እነሱ ራሳቸው ወደ ራሳቸው መመለሳቸው ራሱ ወይም የሚመለሱ ከሆነ አንድ ጥያቄ ነው። በተለይ በተለይ እኔን የሚያሳስበኝ ነገር ምንድን ነው? ባለፉት ሀያ ስድስት እና ሀያ ሰባት ዓመታት ህዝብ እነሱን ሲሸከም የቆየ ነው። ነገር ግን ካአሁን በኋላ ህዝቡ ሊሸከማቸው እንደማይችል እነሱም ቢሆኑ ደግሞ ህዝብ ላይ ለመቆየት የሚያደርጉት ወይም የሚያሳዩት ፍላጎት ብዙም ሊያራምዳቸው ወይም ሊያስገዳቸው እንደማይችል ነው እኔ የምረዳው። አንዳቸውም ሆነ አራታቸው የሚሄዱበት አቅጣጫ ብቻ የማደናገርና ጊዜ መግዛት ስለሆነ ብዙም ከህዝብ ጋር የሚያስማማቸው ወይም የሚያወያያቸው አይነት አድርገ አላየሁትም። ምክንያቱም ሌላ አካል ላይ እርምጃ ለመውሰድ ነው የሚታጣሩት። ለምሳሌ ዛሬ፣ ትናንትም ቢሆን ሆሮ ጉድሩ አውራጃ ውስጥ የሉባ ቦራ ዳሪሙ ወረዳ ውስጥ የሚያደርጉት ነገር በእውነቱ ወደ ህልናቸው ወይም ወደ አይምሯቸው ተመልሰው ስለማሰባቸው ጥርጣሬ ላይ የሚጥሉ እርምጃዎችን እየወሰዱ ናቸውና አስቸጋሪ ነውና እውነቱ ነገር ለመናገር እምነት የሚጣልባቸው አካሎች ወይም ድርጅቶች አይደሉም። አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል እንግዲህ ዶክተር መረራ ጉዲናን ራሳቸውን ለማግኘት ብዙ ጥረት እያደረግኩ ነው፣ በየአቅጣጫውም እየጣርን ነው ያለ ነው። እንዳገኘናቸው እንግዲህ እሳቸውንም ይዘን ለመመለስ ወደ ህዝብ ለማቅረብ ድምፃቸውን፣ ጥረታችንን እንቀጥላለን። ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁኝ። እኔም አመሰግናለሁ። በዚህ አጋጣሚ ዶክተር መረራም ቢሆኑ ምስጋና ያቀርባሉ ለመላ ኢትዮጵያውያን፣ ለዓለም አቀፍ ህብረተሰብም ምስጋናቸውን አቅርበዋልና እናንተ የሚዲያ ሰዎችም ይህንን መልእክት እንድታስተላልፉልን ራ የጠበቀ ነው። እናስተላልፋለን። አመሰግናለሁ አቶ ጥሩነ ደናምሹ።